የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በመተሐራ በተደጋጋሚ እየተከሰተ ያለው የመሬት መንቀጽቀጥ ነዋሪዎችን አሳስቧል። ይህን የተመለከተ ዘገባ በምሽቱ አለን። የካሊፎርኒያ ሰደድ እሳት 78 በመቶ የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓርሴዲስ ውስጥ የሚገኝ ፓርሴዲስ ዋይን ኤንድ ስፕሪት የተባለ የአልኮል መሸጫ ሱቅ ባለቤት ወይዘሮ ተዋበች ፈረደን አነጋግረናል። እሳቱ እየተጠቀለለ ጣ ሲመጣ በንፋስ እኔ ማመን አልቻልሁ። ምን ራሱ ማለት ነው በዓይኔ ያየሁትን አሁን ራሱ ሕልም ነው የሚመስለኝ። ከዛ ዛፎችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ላይ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነብስ በጣም ሳታጨን ነው። ከእኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከን ደቂቃ ፍጥነት ነው የደረሰው። የካሊፎርኒያ ሰደድ እሳትን በተመለከተ በስፍራው የሚኖሩ ኢትዮጵያውያን ያነጋገርንበትን ዘገባ ጨምሮ ሌሎችም ዘገባዎቻችን በምሽቱ በአብይርስና በትንታኔው መጽሔት የክፍለ ጊዜ ወደ እናንተ የሚደርስ ይሆናል። ጥር 7 2017 ዓ ም ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን አስማማየሁ ነኝ። ምሽቱን እያስተናገድኳችሁ እስከ አራት ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዶ ወልደ ዚ አብሮኛለ የስቱዲዮ ቅርብሩ የምትመራልን ብርሃን አይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ምሽቱን እስከ አራት ሰዓት ድረስ ከእኛ ጋር አብራችሁ እንድትሆኑ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዲህ ይጠብቃችኋል በድጋሚ እንደምናመሻችሁ። በመተሐራ ከተማ በሪክተር ስኬል አራት ነጥብ ሶስት የሚገመት የመሬት መንቀጥቀጥ መከሰቱ ተነገረ። በደቡብ አፍሪካ ከማዕድን ማውጫ ጉድጓድ ውስጥ ሰባ ስምንት አስክሬኖች ወጡ። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። እንዲሁም የደቡብ ኮሪያው ፕሬዚደንት በቁጥጥር ስር ዋሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በመተሐራ ከተማ በሬክተር መለኪያ አራት ነጥብ ሶስት የሚገመት የመሬት መንቀጥቀጥ መከሰቱ ተነግረዋል። በቅርብ ጊዜያት ውስጥ የተከሰቱት የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሐራ ከተማ ርዕደቱ እንደ ገጠማት ነዋሪዎች ለአሜሪካ ድምፅ ተናግረዋል። በቅርቡ ከተከሰቱት የመሬት ርዕደቶች ጋር በተያያዘ ከፈንታሌ አካባቢ ሀያ ሺህ የሚሆኑ ሰዎች መኖሪያቸውን ለቀው ለመውጣት መገደዳቸውም ታውቋል። የዚህን ዜና ዝርዝር በአብይ ርዕስ ክፍለ ጊዜያችን በዝርዝር እንመለስበታለን። አድማጮቻችንና ተመልካቾቻችን አሁን ወደ ስቱዲዮ ከገባን በኋላ በደረሰን ዜና እስራኤልና ሐማስ የተኩስ ማቆም ስምምነት መፈጸማቸውን የአሜሪካ ባለስልጣናት አረጋግጠዋል። ስምምነቱ በጋዛ የሚካሄደውን ጦርነት ለማስቆምና በሐማስ የተያያዙ ታጋቾችን ለማስለቀቅ ጥርጊያ መንገድ እንደሚከፍት ተመልክተዋል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ ሰባ ስምንት አስከሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ህገወጥ ያላቸውን ማዕድን ቆፋሪዎች ሁለት ነጥብ ስድስት ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይተዋል። 106 ሰዎችን ማዳኑንም ፖሊስ አስታውቋል። ከጆሃንስበርግ 140 ኪሎ ሜትር ደቡባዊ ምዕራብ ርቀት ላይ ከሚገኘው የማዕድን ማውጫ ስፍራ ጉድጓድ ውስጥ ከመቶ በላይ ሰዎች ሞተው ሊሆኑ እንደሚችሉ የአካባቢው ነዋሪዎች ስጋታቸውን ገልጸዋል። በማዕድን ቁፋሮ በአብዛኛው የሚሳተፉት ከጎረቤት ሀገራት የሚመጡ ስደተኞች ሲሆኑ ነዋሪዎች ወንጀል በመፈጸም ይከሷቸዋል። በመቶ የሚቆጠሩ ሰዎች በጉድጓዱ ውስጥ ሊገኙ እንደሚችሉ ፖሊስ ቢገልጽም በእርግጠኝነት ቁጥራቸውን ለማወቅ ግን አስቸጋሪ እንደሚሆን አመልክተዋል። ለማዕድን ቆፋሪዎቹ ከሚሟገት ቡድን ለኤኤፍፒ ዜና ወኪል የደረሰው ቪዲዮ አስከሬኖች እንደሆኑ የተነገሩና በደርዘን የሚቆጠሩ በጨርቅ ተጠቅልለው አሳይተዋል። ካለፈው ነሐሴ ጀምሮ ፖሊስ ባደረገው ዘመቻ ሕገ ወጥ ናቸው ያላቸውን 1500 የሚሆኑ ማዕድን ቆፋሪዎች መያዙን አስታውቋል። 121 የሚሆኑት ወደ መጡበት ሀገራት እንዲመለሱ ማድረጉንም ፖሊስ አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ የጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ ሁለት የቡድኑ አባላት መገደላቸውን ባለስልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሊያ ባለስልጣናት አስታውቀዋል። አይሲስ በሶማሊያ በመቶ የሚቆጠሩና ከተለያዩ የዓለም ክፍሎች የተውጣጡ ተዋጊዎች ሲኖሩት ከእነዚህም ውስጥ ኢትዮጵያውያን፣ ሱዳናውያን እና ከመካከለኛው መስራቅ የመጡ አባላት እንደሚገኙበት የሶማሊያ ባለስልጣናት ጨምረው አስታውቀዋል። የጸጥታ ኃይሎች ከአይሲስ ተዋጊዎች ጋር ሲዋጉ፣ እንዲሁም ሁለት ተገድለዋል የተባሉ ተዋጊዎችን ያሳያሉ ያሏቸውን ፎቶዎች የፑንትላንድ ባለስልጣናት አጋርተዋል። ፑንትላንድ በመቶ የሚቆጠሩ ኃይሎቿን አይሲስን እንዲፋለሙ ባለፈው ወር አሰማርታለች። ዘመቻው የመጀመሪያ ደረጃ እንደሆነ የገለጹት ባለስልጣናቱ በዳዳር ከሚገኘው የአይሲስ መሰረት ገና እንዳልደረሱም አስታውቀዋል። የሶማሊያ መንግስት የፑንትላንድን ጥቃት አድንቋል። በሶማሊያ የሚገኘው አይሲስ የተመሰረተውና የሚመራው በንዳረፓን አቆጣጠር 2015 ከአልሻባብ አፈንግጦ በወጣው ሼክ አብዱል ቃጥር ሙሚን ሲሆን አሜሪካ ባለፈው ግንቦት በመሪው ላይ ኢላማ ያደረገ የአየር ጥቃት መፈጸሟን ብትገልጽም የአካባቢው ባለስልጣናት ግን መሪው ከጥቃቱ ማምለጡን ይናገራሉ። በሞዛምቢክ በተካሄደው አጨቃጫቂና የሰው ህይወት በጠፋበት ምርጫ አሸናፊ የሆኑት ዳንኤል ቻፖ ዛሬ ቃለመሐላ ፈጽመዋል። ሀገሪቱን አንድ ለማድረግ እንደሚሰሩ ቻፖ ተናግረዋል። ቃለመሐላው በከፍተኛ ጥበቃ ስር ቢካሄድም ዛሬ በተደረገው ተቃውሞ ተጨማሪ ሰባት ሰዎች ህይወታቸውን አጥተዋል። ባለፈው ጥር ወር በተካሄደው ምርጫ አሸናፊ እንደሆኑ የታወጀው የ48 ዓመቱ የገዢው ፓርቲ አባል ዳንኤል ቻፖ በጋዝ ሀብቷ የሚታወቀውን ሀገር ከ50 ዓመታት በላይ የገዛውን የፓርቲያቸውን የበላይነት አስቀጥለዋል። ዛሬ በመዲናዋ ማፑቶና ናምፑላ በተሰኘች ከተማ በተካሄደ ተቃውሞ ሰባት ሰዎች መገደላቸውን አንድ መንግስታዊ ያልሆነ ተቋም አስታውቋል። የተቃዋሚው ቬናንሲዮ ሞንድላኔ ደጋፊዎች ለወራት ተቃውሞ ሲያደርጉ ቆይተዋል። በየቀኑ በሚደረግ ተቃውሞ መንግስትን እንደሚያሽመደምዱ ሞንድላኔ ዝተዋል። የፍሪሊሞ ፓርቲ ምርጫውን ሰርቀዋል ሲሉ ሞንድላኔ ይከሳሉ። ዓለም አቀፍ ታዛቢዎች ምርጫው ብዙ ግድለቶች የታዩበት እንደሆነ አስታውቀዋል። የአውሮፓ ህብረት በበኩሉ የምርጫው ውጤት መቀየሩን አመልክቶ አመልክቶ ድርጊቱን አውግዟል። በመጨረሻም የደቡብ ኮሪያው ፕሬዚደንት በቁጥጥር ስር ዋሉ። ሀገሪቱን በወታደራዊ አዋጅ ለማስተዳደር ሞክረው ያልተሳካላቸውና ክስም የቀረበባቸው የደቡብ ኮሪያው ፕሬዝደንት ዩን ሱክ ዩል ዛሬ በቁጥጥር ስር መዋላቸው ተነግረዋል። ሊዩል ለአስር ሰዓታት ያህል በሀገሪቱ የጸረ ሙስና መስሪያ ቤት የምርመራ ጥያቄዎች ከተደረገላቸው በኋላ በመዲናዋ ሶል አቅራቢያ ወደሚገኝ እስር ቤት መወሰዳቸው ታውቋል። በመንግስት ላይ በማመፅ ክስ የቀረበባቸው ፕሬዚደንት ከመኖሪያ ቤታቸው ለመያዝ ለሳምንታት ሙከራ ሲደረግ ነበር። ከመያዛቸው በፊት የቪዲዮ መልእክት ያስተላለፉት ዩል በሀገሪቱ የህግ የበላይነት ጠፍተዋል ሲሉ ተደምጠዋል። ወታደራዊ አዋጅ ማወጃቸውም ትክክለኛ እርምጃ እንደነበርም ተናግረዋል። ዩልን ለመያዝ ብዛት ያላቸው የጸጥታ ኃይሎች በፕሬዝደንታዊ መኖሪያቸው ተገኝተው የነበረ ሲሆን የሀገሪቱ የጸረ ሙስና መስሪያ ቤት እርሳቸውን ለመመርመር ስልጣን ባይኖረውም ሁከቱን ለማስወገድ ሲሉ ተባባሪ መሆናቸውን ዩል ገልጸዋል። በሀገሪቱ በቁጥጥር ስር ያሉ የዋሉ የመጀመሪያው ፕሬዝዳንት የሆኑት ዩን ሶክዮል ረጅም የእስር ቅጣት ሊጠብቃቸው እንደሚችል የአሶሴቴት ፕሬስ ዘገባ አመልክተዋል። ክብረትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አስማማመራቸዋለሁ ተመልካቾቻችንና አድማጆቻችን የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ግዶወልዴን አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የረቡ ምሽት ፕሮግራማችን ነው። እያስተናገድኳችሁ ያለው ታስማማ የኑ ነኝ። የስቱዲዮ ቅንብሩን ብርሃኔሉ እየመራችልን ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብራናለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ የተከታተላችሁን ከእኛ ጋር አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ምሽቱ አብይረስ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን መተሐራ ከተማ በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ስጋት ሆኖ መቀጠሉን ነዋሪዎቹ ገልጸዋል። ትላንት ማምሻው የተከሰተው መንቀጥቀጥን ተከትሎ የግንብ አጥሮች መሰንጠቃቸውና የፈንታሌ ተራራም ተንዶ ከተማዋ በአዋራ መሸፈኗንም ነዋሪዎችና የወረዶ አስተዳደር ገልጸዋል። ገልሞ ዳዊት በዚህ ጉዳይ ተጨማሪ ያለው ትላንት ማምሻውን አስራ ሁለት ሰዓት አካባቢ በመታራ ከተማ በሬክተር ስኬል 4.3 የሚደርስ የመሬት መንቀጥቀጥ መከሰቱን ተከትሎ የከተማዋ ነዋሪዎች መደናገጣቸውን ተናግረዋል። አቶ አዋስ ፈንታሌ የመታራ ከተማ ነዋሪ ናቸው። ፍክሩ የመሬት መንቀጥቀጡ ከጀመረ ሰንበት በት ብሏል። የትናንቱ ግን ከእስካሁኖቹ ንዝረቱ በጣም ከባድ ነበረ። አጠገብ ለአጠገብ ቆመው የነበሩ መኪኖች ሲጋጩ ነበር። ቤቶችም ተሰነጣጥቀዋል። የፈንታሌ ተራራ ደግሞ ወዲያው በአቧራ ተሸፍኗል። አቧራውም ቢያንስ የፈንታሌ ተራራን ለሃያ ደቂቃ ያህል ሸፍኖት ነበር። የመታራ ከተማ ነዋሪ አቶ አዋስ በተለይ በፈንታሌ ተራራ ቀጥሎ ያለው የድሬ ጎቡ ቀብሌ ነዋሪዎች መንቀጥቀጡን ተከትሎ በተከሰተው ንዝረት ክፉኛ ተደናግጠዋል ብለዋል። የመታራ ከተማ ነዋሪዎች በአሁኑ ሰዓት በጣም በከፍተኛ ስጋት ውስጥ ነው ያለ ነው። አንደኛ የበሰቃ ሐይቅ በቅርባችን አለ። አሁን ይህ የፈንታሌ ተራራ ተንዶ በዚህ ሐይቅ ላይ ቢወድቅ ሐይቁ ይውጠናል የሚል ስጋት አለን። ሌላ ደግሞ የመታራ መሬት ስሩ ባዶ ነው። አሁን ለመጸዳጃ ቤት ራሱ 3 ሜትር ወደ ታች ሲቆፈር ከዚያ በታች ምንም የለም። በከተማዋ ያሉ ሰዎች እንደ አዳማ ወዳሉ ከተሞች ቤተሰቦቻቸውን እያሸሹ ናቸው። አቶ ሞቱማ ፍርድሳ የፈንታሌ ወረዳ ኮሚኒኬሽን ጽህፈት ቤት ባልደረባ ትናንት በመተሃራ ዙሪያ የተከሰተው የመሬት መንቀጥቀጥን ተከትሎ በፈንታሌ ተራራ ላይ የተስተዋለውን እንዲህ ያስረዳሉ። ትናንት ልክ እንደ ከዚህ በፊቱ የመሬት መንቀጥቀጥ ነበረ። የትናንቱን የተለየ የሚያደርገው ቆይታው ትንሽ ረዘም ላለ ጊዜ የቆየ ነበረ። በዚህም የተነሳ የፈንታሌ ተራራ ንዝረቱን ተከትሎ በተፈጠረ አቧራና ጭስ ተሸፍኖ ነበረ ለረጅም ጊዜ ቆየው። በስካሁኑ በሰው ሕይወት ላይ ያደረሰው ጉዳት የለም። አቶ ሞቱ ማከለው የፈንታሌ ተራራ በንዝረቱ ስለመናዱ ሲያብራሩ ከበፊቱ ይልቅ ከተማዋ ከፈንታሌ በተነሳ አቧራ ተሸፈነች። ያው የፈንታሌ ተራራ አካል መናድ ነው። ይህን ያስከተለው ይህ ነው ነዋሪው ላይ ፍርሃትን ያስከተለው። አቶ ሞቱማ በፈንታሌ ወረዳ በእስካሁኑ በመሬት መንቀጥቀጡ ሳቢያ ከ20 ሺህ በላይ የሚሆኑ የአምስት ቀበሌ ነዋሪዎችም መፈናቀላቸውን አክለው ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዳማ የተከታተላችሁት የምሽቱን አብይ ርዕስ ነበር። ከዚህ በኋላ ደግሞ የምሽቱ የትንታኔ መጽሔት ወደ እናንተ ይደርሳል። ወደ መጀመሪያው የትንታኔው መጽሔት እናልፋለን። የመጀመሪያው ርዕሰ ጉዳያችንም የካሊፎርኒያውን ሰደድ እሳት ይመለከታል። ደቡባዊ ካሊፎርኒያ ሎስ አንጀለስ አካባቢ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ዛሬ መረባረባቸውን ቀጥለዋል። በቃጠሎ እስካሁን ቢያንስ 25 ሰዎች የሞቱ ሲሆን፣ ኃይለኛ ነፋስና ደረቅ የአየር ሁኔታ የአካባቢውን ቃጠሎን ይበልጥ ያስፋፏል የሚል ስጋት ፈጥሯል። ትላንት ማክሰኞ ቀን ላይ ንፋሱ ከተጠበቀው ጥቂት ረገብ ማለቱን ተከትሎ የብሔራዊ አየር ሁኔታ ክትትል አገልግሎት ዛሬ ረቡዕ ከጠዋት ያነሳ ከቀትር በኋላም ጭምር የንፋሱ ፍጥነት ሊጨምር እንደሚችል አስጠንቅቆ ነበር። የኤሌክትሪክ ኃይል ኩባንያዎችም የኤሌክትሪክ መስመሮች ላይ አዲስ ቃጠሎ እንዳይነሳ ለመከላከል በሚል ከ77 ሺ የሚበልጡ መኖሪያ ቤቶችን የኤሌክትሪክ ኃይል ቆርጧል። የሳት አደጋ ሰራተኞች ካለፈው ሳምንት አንስተው ሁለቱን ዋና ዋናዎቹ ሰደድ እሳቶችና ሰኞ ዕለት የተነሳውን ቃጥሎ ለመቆጣጠር ባደረጉት ጥረት ያገኙትን ውጤት ንፋሱ እንዳያበላሸውም አስግቷል። የካሊፎርኒያ የደን ጥበቃና የሳት አደጋ መከላከያ መስሪያ ቤት ካልፋየር፣ የምዕራባዊ ሎስ አንጀለስ ሰደድ እሳት 96 ኪሎ ሜትር ስፋት ያለው አካባቢ መውደሙን ገልጿል። እስከ ዛሬ ረቡዕ ማለዳ ድረስ ከሚዛመተው ሰዓት 18 ከመቶ የሚሆን ለመቆጣጠር እንደተቻለም አመልክቷል። ለ88 ሺህ ነዋሪዎች አካባቢያቸውን ለቀው እንዲወጡ የተሰጠው ትዕዛዝ አሁንም እንደጸና ሲሆን ሌሎች ወደ 85 ሺህ የሚሆኑ ነዋሪዎችም እንዲወጡ ሊታዘዙ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል። የሎስ አንጀለስ ወረዳ ፖሊስ አዛዥ ሸሪፍ ሮበርት ሮበርት ሉና ሰው ማስጠንቀቂያውን ከሰማ ትዕዛዝ ሲሰጠው ሳይጠብቅ ቢወጣ ይመከራል ብሏል። ትዕዛዙን ከሰማ በኋላ ሳይወጡ የቀሩ ሰዎችን ፖሊስ ማውጣታቸውን አክሎም ተናግረዋል። የሰደድ እሳቱን ተከትሎ አሁንም የደረሱበት ያልተገኘ ሰላሳ የሚሆኑ ሰዎች መኖራቸውን ባለስልጣናቱ ገልጸዋል። የሞቱ ሰዎች ቁጥርም ሊጨምር ይችላል የሚል ስጋት እንዳላቸውም ጠቅሰዋል። ተመልካቾቻችንና አድማጮቻችን ከዚሁ ጋር በተያያዘ ማክሰኞ ለት አደጋው በተነሳበት አካባቢ ነበሩ የተባሉ ኢትዮጵያውያን አነጋግረናል። ጽዮን ግርማነት ያነጋገረችው እንደሚከተለው ወደ እናንተ ይደርሳል። የካሊፎርኒያ ሰደድ እሳት 78 በመቶ የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓልሴድስ ውስጥ የሚገኝ ፓልሴድስ ዋይን ኤንድ ስፕሪት የተባለ የአልኮል መሸጫ ሱቅ ባለቤት ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊ የንግድ ባለቤት መሆናቸውን እርሳቸውን ሌሎችም ኢትዮጵያውያን ነግረውናል። እነርሱ ተመልሰው መግባት ባይችሉም በአካባቢው ተርፏል ከተባለው 18 በመቶ ንብረት ውስጥ የእርሳቸው አንዱ ሊሆን እንደሚችልም እንደተነገራቸው አካፍለውናል። ማክሰኞ ታህሳስ 28 2017 ዓ ም እሳቱ በአካባቢው ሲቀሰቀስ የት እንደነበሩ ጠይቀናቸው ከሚያብራሩበት ቃለ ምልልሳችን ይጀምራል። የነደው ነበር። ርቀትም ስላለው ይሁን በደንብም አቴንሽን ስላለው ወስር አላየውትም ነበር፣ ግን ደወለልኝና የቴ ልጅ ማለት ነው ማቲ ይባላል። ከዛ ሰዓት ስያየው ነው በርቀት ጭስ ይታየኛል። እና እንዴት አየሹ ሲለኝ አይ እኔ በደንብ አልታየኝም፣ እስቲ ቆይ እየቀረቡ ሲሄድ ይታየኛል ብያል። እውነትም እየቀረቡ ሲሄድ ጭሱም አይጀምር እና እኔን የመሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንድ የሚሆን በ ሶስት ዓመት ምናምን ወደ ማሊቦ አካባቢ እንደዚሁ ጭስ ያጋጥማል። እና አንዳንዴ እንዲያውም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አለ። አንዳ አልፎ አልፎ ማለት ነው። እኔ እንደዛን ኔ መሰለኝ ድራይቭ እያረኩ ሄድኩኝ። ግን ስጠጋ በጣም ጭስ አለ አስቸጋሪ ነበር። ንፋስም በጣም አለ። ማየት ስለነበረብኝ የስራ ቦታዬን ሂጅ የከፈትኩኝ የስራ ቦታው የሚገኝበት አካባቢ ምን ይባላል? ሕንፃ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው? ምንድን ነው የሚባለው? ፓሊሴድስ ሃይላንድ ቪሌጅ ይባላል እና ለዛ ሰፈር የሚያገለግል የሱቅ አካባቢ፣ ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው። የተለያየ ሱቆች ነው ያሉ። ከዛ አካባቢ እኔ ብቻ አይደለም በጣም ብዙ የተለያዩ ሱቆች አሉ። የተለያዩ አገልግሎት የሚሰጥ ምግብ ቤቶች አሉ። የልብስ ማጠቢያ አለ። ቡና መሸጫ አለ። በቃ ብዙ ብዙ ናቸው። በቁጥር ያው ከአንድ አስራ ሁለት ወይም እንደዛ ያልፋሉ ማለት ነው። ሲደርሱ የነዱ መኪናውን መግባት ቻሉ? አዎ የነደው እያለ ትንሽ፣ እንዲሁም ቪዲዮ እራሱ ትንሽ ቀርጫ አለሁ። ሩቅ መስሎኝ እየቀረጽኩ እየሄድኩ ነበር። ስደርስ ው መኪና ውስጥ ፓርክ ማድረግ አልቻልም። ከውጭ ራቅ ብለን ያቆም ነው ግን ው ከፈትን ሌሎችም ከፍተዋል ግን መቆየት እንደማንችል እኛም እየገባን ነበር ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ ያርለውም ከዛ ያሉት የእሳት አደጋ ሰራተኞች አልገመቱም። በዚህ ሁኔታ እሳቱ ይቀጣጠላል የሚል ምንም ግምት አልነበራቸው ምክንያቱም የእኛ የመኪና ማቆሚያ ቦታ በጣም ሰ። ሰፊ ነው። ስለዚህ ከኛ ነበር መጠው የቆሙት ዳሩን ይዘው በጣም ብዙ የእሳት አደጋ ሰራተኞች ተደርድሮ ነበር እና እንደ አጋጣሚም ሆኖ የእሳት አደጋ ሰራተኞች ከኛ አንድ ብሎክ ርቀው ኦፊስ አላቸው። እና አንዳንዴ ያናግሩ እና እኔው በርቀትም ቢሆን እሳት ቢነሳ እያሉ ይመጣሉ። አንዳንዴ ከኔ ቦታም እየመጡ ዕቃ ይገዛሉ። እኔ እዛን ቀን ግን የሚገርመው እኛ ሰዓቱ እንደዛ መሆን ብናውቅ ኑሮ ቢከብ ኑሮ ያለንን ውሃ የሚጠጣ ምናም ሁሉ ሰጠን ነበር ምን ሄደው እኛ ግን በርቀት ስለሆነ ይቆጣጠሩታን ብለን ስላለ እኛም እነሱም ስላልገመትን እንዲሁም መጀመሪያ እነሱም ዝም ነበር ያሉና ገብተን ሱቅ ስንከፍት ግን ከዛ በኋላ ትንሽ መጡና ው እኔን የሚያውቁኛል። በተለይ አንድ የሚያውቀኝ ፋይርፋይተር ፋይተር መጣና፣ እዛ አካባቢ የሚጠሩኝ ታቢ ብለው ነው። ታቢ እሳቱ የሚጨምር መሰለኝ አለኝ ማለት ነው ሲለኝ፣ እሺ እንደዛማ ከሆነ በቃ አዘጋለው ብየው፣ እሱም ሄደ። እዛው አካባቢ ቁመው ነበር። ሌሎችም በጣም ብዙ ነበሩ። በጣም በጣም ማለት አይ ቲንክ ትንሽ በቪዲዮ ያቀረጽሁትን ላንችም አያይዤ እልክልሻለሁ። ከዛ እንደዛ ብለውን ትንሽ በቃም ሱቁን አንዳንድ ነገር ማየት ስለነበረብኝ የቅጣውን ምኑንም ው ስለምዘጋ ብዬ ቸክ እያረኩ ምናም እያለ በቃ ለመዝጋትም ሰዓት አልሰጡን። በቃ አሁኑ ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጠው ማለት ነው። በጣም ስለሚያስፈራ ይሄ ሲሆን ስንት ሰዓት ነበር በዚህ ሀገር አቆጣጠር? አስራ ሁለት ሰዓት አካባቢ ነበረ ከቀኑ ስድስት ሰዓት ማለት ነው። ከቀኑ አስቸኳይ ዘግቼው ሱቁን እንደት ግን ምንም ዶክሜንት አልያዝኩም ነበር። ምንም ነገር ልክ ደርሶብን ነበር ሳቱ ማለት ነው። ከዛ ባለቤቴ እኔን ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራሱ ማውራት አልችልም። ኦልሞስት ከሳት ነው ወጥቼ ሄናሩ፣ ስትኝ ራሱ ያስደነግጣል። ያለፉበት ባለቤት የሱ ቢያወረው ደስ ይለኛል። ለትንሽ ደቂቃ እንዴት እንደነበር ወይዘሮ ተዋበች ቃለ ምልሱን አቋርጠው፣ በወቅቱ የአስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን። ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘት። ከዛ በኋላ ያው ዶኩመንቶች ይኖራሉ። ሱቅ አንዳንድ የምንፈልጋቸው ዶኩመንቶች ነበሩ። ፋርፋይተሮች ሙሉ ቦታውን ይዘውታል። በዛ መኪናዎቹ አሉ። ሰዎቹ በጣም ይተረማመሳሉ። አረጋውያን፣ በጣም ብዙ ነገር በዛ ትርምስምስ ውስጥ ነበረ። ከዛን ሄርን እሱ ገባን እሱ ከገባን በኋላ ዶኩመንታችንን ይያዝ እሳቱ ከነዚህ ፓልምትሪዎችን በሙሉ እያካተለ ሙቀቱኛ ነው፣ ለበር ድረስ እየደረሰ ሲሄድ ከዛ ባኬት በፍጥነት አስወጡን፣ ከዛ እኛ ወጣን። ሰው እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል? ህጻናቶች ነበሩ፣ ትምህርት ቤት አለ፣ ሀይ ስኩል አለ፣ እነሱን ለመውሰድ ወላጆች፣ ሀይ ትራፊክ ነበር፣ ጀኔራሊ የትምህርት ቤት ሰዓት ነበር። በወቅቱ ወላጆች አሉ፣ የመኗሪያ ሰፈር ነው፣ የደመቀ ነው። ትንሽ በእድሜ የገፉ ሰዎችም አሉ፣ እና በጣም ብዛት ነበረው መኪኖቹ ራሱ ቁሞ ፓርክ ፓርክ ፓርክ ዘው ስለነበረ ለእሳት አደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳ ሳይጠበቁ ነበር በሎደር በመኪኖቹ ክራሽ የተደረጉ ከመንገድ እየወጡ የነበረው። እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ? እኛ ልክ ያ ፋይር እየተጠጋ ሲመጣ እኔ ሌት ነው የደረስኩት፣ እንደነገርኩሽ። ባለቤቴ ወደ ቢቹ ላይ ነው ያለነው እዛው አሁ ትንሽ ከነበረበት ቦታ ላይ ቢቹሌ ፓርክ አረገችው ወደ ውሃው ያለበት አካባቢ ማለት ነው፣ ወደ ውሃው ላይ አረገችው እና ከዛ ተመልሰን የገባ ነው። በምን ያህል ቅርበት ላይ ነበራችሁ? እኔ ቅርበት ሳይሆን እዛው ይል እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል። ያው እዛው ነው ምንም የእሳቱ ማለት ይቻላል። የእሳቱ ሙቀት ይሰማችሁ ነበር? እሳት ሙቀት ለምሳሌ ረው እነዚህ የዘንባባ ትሪዎች መንገድ ላይ ተከሰሉ። ከበራችን ላይ ነው ያለው እሱ። ፎቶውን ምናልባት በቪዲዮ ልትልገል ልንገልጽልንች እነሱ እየተያያዙ ነበር። የእሳቱ ርግጋፊዎች ደግሞ በራችን ላይ ነው የሚለው። ስለዚህ ቅርብ ነበራችሁ? እሱንም ማለትም አይቻልም። እዛ ውስጥ እዛ ውስጥ ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩን። ዶክሜንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በግር ጠይቀን ግባ ብለን እሺ ብለው ፈቃደኛ ሆኑ። ሄድን መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች እያየናቸው ይቃጠሉ ነበር። እና እጅግ እጅግ እጅግ አስፈሪ ነበር። እኛ አርለንም እሳት አደጋ ሰራተኞች ምን ማድረግ እንዳለባቸው በዛን ሰዓት በጣም በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ እጅግ አስፈሪ ነበር ማለት ነው። እሳቱን በትክክል ታዩት ነበር። መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል። የሆነ ንፋሱ ከዛ መጨረሻ ላይ እሳቱ እየተጠቀለለ ሲመጣ በንፋስ እኔ ማመን አልቻልኩ። እኔ ራሱ ማለት ነው በአይኔ ያየሁትን አሁን ራሱ ህልም ነው የሚመስለኝ። ከዛ ግን ዛፎች ዛፎችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ላይ ደግሞ እንደገና ይነዳል። እና እኛ እንዴት ነው የምንወጣው ብዬ ለራሴ ነብስ በጣም ሳታይጨን ነው። ግን ሳስበው ከእኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከንድ በደቂቃ ፍጥነት ነው የደረሰው። እና ከዛ አካባቢ ያሉት ሰዎችን ደግሞ እንዴት እንደሚወጡ ሳስብ በጣም በጣም ጭንቀት ነበር። እኔ እንጃ ለእነሱ ራሱ ህልም ነው የሚመስላቸው። ለምን እነሱ አሉ የአደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ። በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው። ከነሱ አጠገብ ነው የመጣው ማለት። ምን አይነት እርምጃ ወሰድሽ? ምን አደረግሽ? ሱቁን ዘግተሽ ኮ መጀመሪያ ልክ ዘግተን ስንወጣ፣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠበቀን። ከዛፍ ወደ ዛፍ እሳቱ ይቀጣጠል ነበር። በጣም አስፈሪ ነበር። መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን። በጣም ጨለማ ነው፣ እንደገና ጭስ ነው፣ ንፋስ ነው። በዛን ሰዓት ሰዎች ይሯሯጣሉ የጠፋቸውን ሰው ለማግኘት፣ ለማለፍ አይችሉም፣ ተከልክሏል። መኪናው ከዛ ድረስ መጦ መንገድ ላይ ፓርክ በሚባል ደረጃ መጦ ቁሟል። በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን ምቃ ቤተሰብንም ለማገዝ እየተሯሯጡ ነበር። በዛ ሰዓት እኛም መውጣት ስለነበረብን ወደዛ እየነ ያለ ግን ባለቤቴ እንዲሁም ሰውንም ሊረዳ ሞክሯል። ወይዘሮ ተዋበች እዛ አካባቢ የነበሩት ሰዎችስ እንዴት ነበረ ጭንቀታቸው? ወይም እንዴት ነበረ ሁኔታቸው ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይ? እና ሰዓቱ የነበረውን የሰውን ሁኔታ አስቲንገሩ የተመለከቱትን ያዩትን። ከኛ አንድ ብሎክም አይደለም፣ ላይክ በአይን የምናየው በሱቄ ጋ ቁጭ ብዬ ማየው ትምህርት ቤት አለ። በጣም ቅርብ ቅርብ የሆነ ማለት ነው፣ በእግራችን ብንሄድ ሶስት ደቂቃ የማይወስድ በአጥር ነው የምንለያየው ማለት ይቻላል እና እሱ ትምህርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ፣ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም በአስቸጋሪ ሁኔታ እንደዛ፣ በደቂቃ ነው ንፋሱ እሳቱን ያቀጣጠለው ጊዜም አልሰጠም። በዛ ምክንያት ልጆቻቸው ለማውጣት ሲሯሯጡ፣ እኛ ራሱ ምን እንርዳ እያን ባለቤቴም እኔም እየጠየቅነን ነበር እና እነሱ ደግሞ የሚሉት በቃ ሂደን ማውጣት አልቻንም እያሉ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጥተዋል ማለት ነው ሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ እሱ ግን አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው የቅርብ ቤተሰቦቻቸው እነሱን ለማውጣት አልቻሉ ነው መኪና ፓርክ መደረግ የነበረበት ከታች አስራ አምስት ደቂቃ ሀያ ደቂቃ ወይም ሰላሳ ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሄደው የሚያመጧቸው እና ወክ እያደረጉ ለማምጣት ገና እየሄዱ ነበር። ከዛ በኋላ ይዟቸው ሲመጡ ምን እንደደረሰ፣ ምን እንደሆነ ው በአይን አላየን ግን ሲረበሹ፣ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንዲያውም እኔ ያለውን ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሂደን ለማውጣት በቃ ውስጣችን በጣም ፈልጎ ነበር እና አሁንም ከእሳት አደጋው ከደረሰ በኋላ እኔ በጣም እንቅልፍ የነሳኝ ማለት ሂጄ መርዳት ብች ኑሮ ሂጄ ባወጣቸው ኑሮ ከሞቱት ውስጥ ስነሱ ይሆን የሚለው በቃ እውነት ብልን ሁሉ ላለው ከተኘውበት እና እጅግ ከባድ ነው። በሰዓት የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው። እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛ ውስጥ የተረፈው አስራ ሰባት በመቶ ብቻ እንደሆነ ሌላው ግን ወደ አመድነት እንደ ተቀየረ ነው መረጃዎች የሚወጡትና፣ የናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት ያያችሁት ነገር አለ? ከዛ በኋላ ተመልሳችሁ ለመሄድ ችላችኋል? ተመልሰን ለመሄድ እድሉን አላገኘንም። ምክንያቱም እንኳን የኛ ሱቅ ቀርቶ ሰው እንኳን ህይወት ያለፈበት ሁኔታ ስለሆነ ይሄኛውን ስለ ሱቁ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም። በአሁኑ ሰዓት ከእኔም ጀምሮ ማለት ነው ቅድሚያ የሚሰጠው የሰው ልጅ ህይወት የጠፋው ነው ትልቁ ክብርና አሁን መጀመሪያ ማን ጉዳት እንደደረሰበት ምን ምን እንደሆነ እሱን ነው መጀመሪያ የሚጣራው ማለት ነው እና እኔ በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለን። እኛ እንደዚህ የተዛ ጉዳት የደረሰብን ይኸው በወሬ ደረጃ በቃ ተርፏን ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር። እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል። ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ሕይወታቸውን ያጡ ሰዎች አሉ። ሕይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪት ሚደረጋሉ መተንፈስ ያቃታቸው በሳቱ ምክንያት ብዙ የተጎዱ ሰዎች ስላሉ ስለ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ፣ ግን ለጊዜው ተርፏ የሚባል ነገር ሰምተናል። ከሆነም ይኸው የእግዚአብሔርን ስራ ያየንበት ነው ግን ው የኛ ቢተርፍም ግን በቃ ማለት ከአስተመሮች እንደ ቤተሰብ ነበር የምናያቸው እና እነዛን በጣም እንደ ቤተሰብ ማያቸውን ለስምንት ዓመት የቀኑ ማለት በሚቻል ደረጃ ነው ማገኛቸው እና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው። ሆነው ማለት ነው ቤታቸውን አጠው ከዛ ላይ የሚወዱት ቤተሰብ እንዴት ነው የምናገኘው ብለው ሲጨነቁ፣ እኔ እንኳን ስምንት ዓመት ስለቆየሁ ይህን አይነት ስሜት ፈጥሮብኛል። እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት ከዛ አካባቢ ነው የሄዱት። ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ የበለጠ ከባድ የለም። እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው። እኔ መጽናናቱን እግዚአብሔር ይስጣቸው ነው ብለው ምን ቃላት የለኝም። ምን ማድረግ ይቻላል? ከወይዘሮ ተዋበች ጋር ያደረግነው ቃለ ምልልስ አላበቃም። በድረገጻችንና በቅዳሜ ምሽት የራዲዮ ፕሮግራማችን ቀጣዩ ክፍል ይቀርባል። በካሊፎርኒያ የሰደድ እሳቱ በተነሳበት አካባቢ የሚኖሩ ኢትዮጵያውያን ጋር ጽዮን ግርማ ያደረገችውን ቆይታ ነው። ቀደም ሲል ተከታትለን የተመለስ ነው። አሁን ወደ ቀጣዩ የትንታኔው መጽሔት ሌላ ቅንብራችን አልፋለሁ። ቀጣዩ ቅንብራችን የማስታወቂያ እጦት በርካታ ብዙሃን መገናኛዎችን ከገበያ እያስወጣ መሆኑን የተመለከተ ነው። በኢትዮጵያ በርካታ ብዙሃን መገናኛዎች ከማስታወቂያ እጦት በመነጨ የገንዘብ አቅም ማነስ ምክንያት የተዘጉ መሆናቸውን ባለሙያዎች አስታወቁም። ለአሜሪካ ድምፅ አስተያየት የሰጡ የዘርፉ ተዋናዮች የማስታወቂያ ችግር ለቴሌቪዥን ጣቢያዎችና የትመት ውጤቶች መዘጋት ምክንያት እየሆነ እንደሆነ ተናግረዋል። የኢትዮጵያ መገናኛ ብዙኃን ምክር ቤት በበኩሉ ባለፉት ዓመታት በርካታ የትመት ውጤቶች ከገበያ መውጣታቸውን ገልጾ ባለፉት ስድስት ወራት ደግሞ ስርጭታቸውን ያቋርጡ የሚዲያ ተቋማት እንዳሉ አስታውቋል። ችግሩን ለመፍታት የሚዲያ ፈንድ እንዲቋቋም የሕዝብ ተወካዮች ምክር ቤትን ጠይቅ ያለውም ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተከታዩን አዘጋጅቷል። ከጥቂት ዓመታት በፊት በአዲስ አበባ የመዝናኛ ስፍራዎች፣ ካፌዎችና ቡና ቤቶች ሰዎች በእረፍት ቀናት ሻይ ቡና እያሉ ጋዜጦችና መጽሔቶችን ሲያነቡ መመልከት የተለመደ ነበር። በአሁኑ ጊዜ ግን እነዛ የሕትመት ውጤቶች እንብዛም አይታዩም፣ እንዲያውም ለመጥፋት ተቃርበዋል ይላሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የዘርፉ ተዋናዮች። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ በገበያ የቀሩት የህትመት ውጤቶች በጣት የሚቆጠሩ ብቻ ናቸው ይላሉ። አሁን በተጨባጭ ሶስት አራት ፕሬሶች ካልሆኑ በስተቀረ እንደ በፊቱ በጋዜጣ መረጃን ማግኘት በመጽሔት ማግኘት በጣም አስቸጋሪ የሆነበት ሁኔታ ነው ያለው። በህትመት ሚዲያው ዘርፍ ረዥም ጊዜ መቆየታቸውን የሚገልጹት አቶ ፈቃዱ ማህተመ ስላሴ ባለፉት ጊዜያት የራሳቸውን ሐምራዊ እንቁ፣ ኢትዮ ሀበሻ ጊዮንና ሀበሻ ሪቪው የተሰኙ ጋዜጦችና መጽሔቶችን ሲያሳትሙ መቆየታቸውን ተናግረዋል። በሂደት ግን የህትመት ሚዲያው እየተመናመነ መምጣቱን ነው የሚናገሩት። ለመናገር በፊት እንደው ከሁለት ሺ ስድስት በፊት የነበረውን ለመግለጽ ከመቶ ሀምሳ ሺ እስከ ሁለት መቶ ሺ ኮፒ ነው በአንድ ቀን ቅዳሜ ቀን የሚወጣው። አሁን ግን በገበያው ላይ የምታየው ቅዳሜ ቀን የሚወጣው ተሰብስቦ አስር ሺ ላይ የሚችልበት ጊዜ ላይ ነው ያለን። ይሄ እንግዲህ የሚያሳየው ምን ያህል የማንበብ የመረጃን በነጻነት የማግኘት ችግሮች በሀገሪቱ ላይ እንዳሉ ነው የምታየው። ለህትመት ሚዲያው መዳከም የተለያዩ ምክንያቶች ቢኖሩም ዋናው ግን ማስታወቂያ እጦት የመነጨ እንደሆነ ባለሙያዎቹ ይናገራሉ። አቶ ቴዎድሮስ ካሳ ልዩ ልዩ ጋዜጦችንና መጽሔቶችን በማሳተም ላለፉት 20 ዓመታት በዘርፉ መቆየታቸውን ገልጸዋል። የመጨረሻው የህትመት ውጤትም የሀበሻ ወግ መጽሔት እንደነበር የገለጹት አቶ ቴዎድሮስ ይኸው መጽሔት ለስምንት ዓመታት ገበያ ላይ ከቆየ በኋላ ባለፈው ዓመት ተዘግተዋል ይላሉ ደረጃ ወይ ደግሞ በወረቀት ደረጃ እንዳለን እናውቃለን። ነገር ግን አንድም የመንግስት የማስታወቂያ ስራዎች ሌሎች የመንግስት ሚዲያዎች ላይ፣ ሌሎች የመንግስት የህትመት ውጤቶች ላይ የሚተላለፉ አንድም ቀን የሀበሻ ወግ መጽሔት ወይ ደግሞ በበላይ ሆኜ በምመራው መጽሔት ላይ አንድም ቀን ማስታወቂያ መጥቶልን አያውቅም። እንኳን ከመንግስት አካል ሊመጣልን ቀርቶ ግለሰቦች እንኳን በፈቃደኝነት ወይ ደግሞ መጽሔቶቹ ህዝብ ያነባቸዋል፣ ህዝብ ይፈልጋቸዋል፣ ህዝብ ይፈልገው ላይ ነው ማውጣት የምንፈልገው ብለው እንኳን እኛ ላይ ማውጣት አይችሉም ነበረኝ እኛ ካወጡ በመንግስት በኩል ጫና ይደረግባቸው ነበር። ማስታወቂያ የሚሰጡ ድርጅቶችንም ልዩ ክትትል ይደረግባቸው ነበረ። አቶ ፈቃዱ ማህተመ ስላሴም እንደዚሁ የወረቀትና የማሳተሚያ ዋጋ መናር፣ መረጃን በቀላሉ አለማግኘትና ፖለቲካዊ ጫና የህትመት ዘርፉን ቢፈትኑትም ትልቁ ችግር ግን የማስታወቂያ እጦት እንደሆነ ይገልጻሉ። ኢትዮ አበሻ ጋዜጣ ያው በማስታወቂያ ችግር አቅም በላይ በመሆን አቁመነዋል። ፍትሐዊ የማስታወቂያ ክፍፍል እንዲኖር ብዙ ጊዜ ጥያቄ ቀርቧል በነጻ ለሆኑ ሚዲያዎች የመንግስት ተቋማት እንግዲህ ነጻ ለሆኑ ሚዲያዎችም ግብር ከፋዮች ናቸው፣ እነሱም የህዝብ ናቸው መሰጠት ነበረበት። ግን የሚሰጠው ለሚፈለጉ ተመርጠው ነው የሚሰጠው። እኛ እንደ ተቋም ሄደን ጠይቀን መልስ የሚሰጠን የለም። ሁሉም መንግስት ተቋም ላይ ትልቁ ችግር ለሚዲያዎቹ መመናመን የወረቀቱን መጨመር ችግር ሊሆን ይችላል። ወረቀቱን ግን ማስታወቂያ ካገኘ እነኚህን ነገሮች ከበር ማድረግ ትችላለህ እና የወረቀቱ ዋጋ መወደድ መንግስት በሞኖፖል ማስታወቂያዎቹን መያዝ እና ወደ ነጻ ሚዲያዎች እነኛ ማስታወቂያዎች እንዳይሄዱ እጠባ መጣል ከገበያ እንድንወጣ እያደረገን ያለ ነው። ይኸው ችግር የህትመቱ ውጤቶችን ብቻ ሳይሆን የብሮድካስት መገናኛ ብዙሃንንም እያዘጋ ነው ይላሉ ባለሙያዎቹ። በቅርቡ ከሳተላይት ከወረዱት የቴሌቪዥን ጣቢያዎች አንዱ የሆነው የኢሳት ቴሌቪዥን ዋና ስራ አስፈጻሚ አቶ አበበ ቦጋለ በዘርፉ ያለውን የማስታወቂያ ችግር እንዲህ በማለት ያብራራሉ። ላለፈው ሁለት ዓመት ያህል ከፍተኛ የሆነ ያዝ ፕሬር ውስጥ ነው የኖርነው። ምንም አይነት ማስታወቂያ እሳት ላይ አይመጣም። ትንሽ ከሳተላይት መክፈል አቅቶን ነው የቆም ነው። በተለያየ መንገድ የሚደርሱብን ጫናዎች እንዲነሱልንና ፌር በሆነ መንገድ ማስታወቂያ ማግኘት እንድንችል እየጀመርነው ጥረት አለ። እሱን እየጠበቅን ነው። እስካሁን ደስ በዚህ ጉዳይ የተቀነሰ ሰራተኛ የለም። ግን በዚህ የምንቀጥል ከሆነ ከሰራተኞቻችንን ለመበተንና ለመን ከአየር እንደጠፋን ጋዜጣዊ መግለጫ ሰጥተን የምንሰናበትበት ሁኔታ ይኖራል የሚል ሀሳብ አለኝ። ለማስታወቂያው መታጣት ፖለቲካዊ ጫና ትልቅ ሚና ተጫውተዋል በማለትም ይገልጻሉ አቶ አበበ እሳት ላይ በምንሰጣቸው ማስታወቂያዎች ምክንያት ከመንግስት የተለያዩ ጫናዎች ሊደርሱብን ይችላል የሚል ስጋት እንዳላቸው ያነጋገርናቸው ባለሀብቶች ወይ ትላልቅ ድርጅቶች ያንን ስሜት ገልጸውልናል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የአቅም ችግር የገጠማቸው የቴሌቪዥን ጣቢያዎች ተዘግተዋል ይላሉ። ከቅርብ ጊዜ ወዲህ የዚህ የዶላር ለውጥ ጋር ተያይዞ ከፍተኛ የሆነ የሳተላይት ክፍያ ስላለ በዶላር የሚከፈል እሱን ማግኘት በጣም አስቸጋሪ ከሞሩ ጋር ተያይዞ በመጀመሪያ ላይ የተወሰኑ መገናኛ ብዙሃን ስርጭታቸውን አቆሙ። አንዳንዶቹ ሰራተኞቻቸውን ቀነሱ፣ ጋዜጠኞችን ማለት ነው። አንዳንዶቹም ተዘጉ ማለት ነው። ለፋይናንስ አቅም ማጣት ትልቁ ምክንያት ምን እንደሆነም ገልጸዋል። በተለየ ግሎቹ በዋናነት ስራቸውን ሊሰሩ የሚችሉት ከማስታወቂያ ገቢ ጋር በተያያዘ ነው። አሁን ባለው ወቅታዊ ሁኔታ ህትመት መገናኛ ብዙሃኑ እየተዳከመ ከሆኑ ጋር ተያይዞ ይህ ነው የሚባል ማስታወቂያ ለማግኘት አስቸጋሪ ነው። ማስታወቂያው ከሌለ ወይ በስርጭት ነው ገቢ ሊገኝ የሚችለው ብዙ በማተም ማለት ነው። አሁን ደግሞ በስፋት ለማተም የሚያስችብ ሁኔታ የለም። አንዱም ቅድም ያነሳነው የወረቀቱ ዋጋ አለ። ሁለተኛ የስርጭቱ የአንባቢው ቁጥር ጋር የተያያዘ ችግር አለ። በዚህም የተነሳ ቁጥራቸው ቀላል የማትላቸው ጋዜጦችና መጽሄቶች ተዘጉ። ሬዲዮና ቴሌቪዥንም አካባቢ የሚታየው ነገር ተመሳሳይ ነው ያለው። አንድም ማስታወቂያ ሳያስነግሩ የሚሄዱ ጋዜጦች እንዳሉት ሁሉ ሬዲዮና ቴሌቪዥን ላይ ተመሳሳይ ነገሮችን እንመለከታለን እና በዚህ ሁኔታ ሊቀጥሉ እንደማይችሉ ይታወቃል። በማስታወቂያ እጦት ምክንያት ዋናዎቹ ብዙሃን መገናኛ ከገበያ ከወጡ ህብረተሰቡ ለማህበራዊና ለዲጂታል ሚዲያው ይጋለጣል። ይህ ደግሞ የራሱን ጉዳት ሊያስከትል ይችላል በማለትም ያስረዳሉ ባለሙያዎቹ። አቶ አበበ ቦጋለ፣ እነዚህ ቴሌቪዥኖች ደግሞ ሙሉ በሙሉ መጥፋት ኤዲቶሪያል ፖሊሲ ኖሯቸው ተጠያቂነትና ኃላፊነት ስሜት ተሰምቷቸው ለማይሰሩ አለመረጋጋቱን ሊያባብስ ስለሚችሉ ሰዎች ሜዳውን መልቀቅ አደጋ ላይ ይዘው ይመጣል የሚል ፍርሃት ስላለኝ ይሄ ነገር ታሰብበት ጥሩ ነው ብዬ ነው የማስበው። በኢንተርኔት ሽፋኑ ውስንነትና በኢንተርኔት ዋጋ መወደድ ምክንያትም አብዛኛው ማህበረሰብ ከዲጂታል ሚዲያው መረጃ የማግኘት እድል አይኖረውም ብለዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት ኃይሉ ችግሩን በዘላቂነት ለመፍታት ሁለት ምክር ሀሳቦችን ለመንግስት አቅርበናል ብለዋል። የመጀመሪያው በፖሊሲ ደረጃ ያለ የአልኮል መጠጦችን ሙሉ ለሙሉ ከመገናኛ ብዙሀን ላይ የማገድ ሁኔታው ሊስተካከል ይገባል። ቢያንስ በሌሎች ሀገሮች ላይ እንደተለመደው ከተወሰነ ሰዓት በኋላ መገናኛ ብዙሀን እነኝህን ማስታወቂያዎች ልጆች ከተኙ በኋላ ማለት ነው ማስነገር ማስነገርና አቅማቸውን መገንባት ይችላሉ። በዛ የተሻሉ ፕሮግራሞችን ሊሰሩ ይችላሉ። ሁለተኛው አማራጭ ደግሞ ብለን ያሰብነው የሚዲያ ፈንድ መቋቋም አለበት ብለን እናስባለን። የመገናኛ ብዙሀን አዋጁ በቅርብ ጊዜ እንዲሻሻል ለፓርላማ ቀርቧል ከሚኒስትሮች ምክር ቤት እሱ ላይ ተደጋጋሚ ውይይቶችና ክርክሮች በፓርላማ የዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል ጥሪ ተደርጎልን ተወያይተናል። እዛ ላይ ሊደነገጉ የሚገባቸው ሕጎች ካሉ እሱን ሀሳብ እንድንሰጥ በተጠየቅነው መሰረት ይሄ የሚዲያ ፈንዱን እንደ አንድ አጀንዳ አድርገን አቅርበነዋል። የሀበሻ ውግ መጽሔት ባለቤት አቶ ቴዎድሮስ ካሳም መንግስት ችግሩን ለመቅረፍ ሚናውን መወጣት አለበት ይላሉ። የኢትዮጵያ ብሮድካስት ባለስልጣን የሬጉላቶሪ ስራ ላይ ብቻ ነው በጣም አተኩሮ የምታየው። እና ይሄ በሀሳቤ መደገፍ በማቴሪያል መደገፍ እንኳን ይቀር፣ ነገር ግን እንደው የሚያስፈልጉ ነገሮችን አብረን ሆነን እንስራ፣ ተማክረን እንስራ የሚሉትን ነገሮች ማየት አልቻልንም። ቢችል ቢችል ሚዲያውን ጠርቶ አወያይቶ ምንድን ነው ችግራችሁ? የቆማችሁበት ምክንያት ምንድን ነው የሚለውን ነገር በውይይት ደረጃ ቢያወያየን ያሉትን የመፍትሄ ሀሳቦችም ልንነግረው እንችላለን። በጉዳዩ ዙሪያ ከኢትዮጵያ መገናኛ ብዙሃን ባለስልጣን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት የረቡዕ ምሽት የአሜሪካ ድምፅ ዝግጅታችን ነው። ወደ ቀጣዩ የትንታኔ መጽሔት ቅንብራችን እናልፋለን። ወደ ኬንያ ይወስደናል። በኬንያ የሚገኙ የሰብአዊ መብት ተሟጋጅ ድርጅቶች በመንግስት ፖሊሲዎች ላይ ተቋማቸውን ባሰሙ ተቾች ላይ እየደረሰ ያለውን አፈና እየጨመረ ከመምጣቱ ጋር ተያይዞ ፖሊሲን ተወቃሽ አድርገዋል። ከመልካም አስተዳደር ጋር የተያያዙ ስጋቶቻቸውን ያጋሩ ቢያንስ 29 ሰዎች የገቡበት እንዳልታወቀም የለውጥ አቀንቃኞች ተናግረዋል። ቪክቶር አሙንጋ ከናይሮቢ የላከችውን ዘገባ ሀብታሙ ወደ አማርኛ መልሶታል። ሀብታሙ ስዩም ያቀርበዋል። ኬንያዊው የካርቱን ሰዓሊ ጌሊዮን ኪቤት በአውሮፓውያኑ ታህሳስ 2004 በዋና ከተማይቱ ናይሮቢ የነበረ ስብሰባ አጠናቆ በመጓዝ ላይ ያለ ያልታወቁ ሰዎች አውቶቡስ ውስጥ በግዳጅ ባስገቡት ወቅት የደረሰበትን እንግልት ያስታውሳል። ኪቤት በግዴታ መኪናው ውስጥ ከገባ በኋላ አጋሾቹ ለተወሰኑ ኪሎሜትሮች እንደወሰዱት ይናገራል። አንዲት ሴት ወዴት ነህ ስትለኝ አስታውሳለሁ። በድንገት አራት ሰዎች ከመኪና ዘለው ከወጡ በኋላ በግዳጅ አስገቡኝ። ጭንብል አጥልቀው ነበር። የለበስኩትን ቀደው ዐይኖቼን ለመሸፈን ተጠቀሙበት፣ እጆቼንም አስሯቸው ነበር። ክቤት እንደ ፕሬዚደንት ዊልያም ሩቶ ባሉ የመንግሥት ሰዎች ላይ የሚሳለቁ የካርቱን ስዕሎችን ይስላል። ፕሬዚደንቱ ሬሳ ሳጥን ውስጥ ሆኖ የሚያሳየው ስዕሉ በተለይ በእጅጉ መነጋገሪያ ሆኖ ነበረ። የኬንያ ብሔራዊ የሰብዓዊ መብቶች ኮሚሽን እንደገለጸው የኪቤት ጉዳይ በስድስት ወራት ውስጥ ብቻ ከታፈኑና በግዳጅ ከተሰወሩ ሰማንያ ሁለት ሰዎች መካከል አንዱ ነው። ኪቤትና ሌሎች አራት ሰዎች ቢፈቱም በርካቶች ግን ተመሳሳይ አልገጠማቸውም። በኬንያ ከአውሮፓውያኑ መስከረም 2023 እስከ ነሐሴ 2024 ባለው ጊዜ ውስጥ የታገቱ ሰዎች ቁጥር 44 በመቶ ደርሰዋል ሲል የሀገሪቱ ብሔራዊ ደህንነት ዘገባ አመላክተዋል። ባለሥልጣናቱ ቁጥሩ ከመስከረም 2022 እስከ ነሐሴ 2023 ካለው ጋር ሲነጻጸር በ36 በመቶ ጨምረዋል ብለዋል። ብዙዎቹ ሰለባዎች በደካማ አስተዳደር ላይ ትችት የሚያቀርቡ ናቸው ይላሉ የመብት ተሟጋች ቡድኖች። ኤሩንጉ ሀውቸን የአምነስቲ ኢንተርናሽናል የኬንያ ዋና ኃላፊ ናቸው። በዋነኛነት እያየን ያለ ነው ከህግ አግባብ ውጭ የሰዎችን ህይወት መቅጠፍ በህጋዊ መንገድ ደካማ አስተዳደርን የሚቃወሙ ወይም በመንግስት ላይ ያላቸውን ስጋት በሚገልጹ ዜጎች ላይ ፍርሃትን ለማጫር አገልግሎት መዋሉን ነው። አንዳንድ ኬንያውያን የቀረጥ ጭማሪንና ሙስናን ጨምሮ መንግስትን ለመቃወም ወደ ማህበራዊ ሚዲያ አምርተዋል። ነገር ግን እሁድ ላይ በተከናወነው ህዝባዊ ዝግጅት የሀገሪቱ የውስጥ ካቢኔ ጸሐፊ ኪፕቹምባ ሙኩርመን የመንግስት ነቃፊዎችን ወንጀለኞች ሲሉ ጠርተዋቸዋል። በአፈና ተግባራት ውስጥ የፖሊስ ተሳትፎም እንደሌለ ተናግረዋል። ወንጀለኞችና መጥፎ ባህሪ ያላቸው ሰዎች ወደ ዲጂታል ምህዳሩ ከተሸጋገሩ፣ በዚያም እንደምንከተላቸው ልነግራችሁ እወዳለሁ። ይህንን የምናደርገው ህግና ስርዓት መኖሩን ማረጋገጥ ስለምንፈልግ ነው። የኬንያ ጠበቆች ከአፈናው ጋር በተያያዘ የፖሊስ ኃይሉ ዋና አዛዥ ተጠያቂ እንዲሆኑ ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ አቅርበዋል። እንደ ጠበቆቹ ገለጻ መንግሥት ከተጠያቂነት እየሸሸ ነው። ግሎሪያ ኪማኒ የኬንያ የህግ ማህበረሰብ አባል ናቸው። ጥያቄያችንን ያቀረብነው ከሐምሌ ጀምሮ እስከ ዛሬ ድረስ ነበር። ምንም አይነት ምርመራ አልተደረገም። የትኛውም ምርመራ አልተጣራም። ተጠያቂ ስለሆኑት ግለሰቦች እየተነገረን አይደለም የኬንያ ፖሊስ ዋና አዛዥ ዳግላስ ካቻንጃ እና የኬንያ ወንጀል ምርመራ ተቋም ኃላፊ መሐመድ አሚን አፈናውን አስመልክቶ ፍርድ ቤት ይቀርባሉ ተብሎ ይጠበቃል ሁለቱ ባለስልጣናት ከዚህ ቀደም ፍርድ ቤት እንዲቀርቡ ሶስት ጊዜ መጥሪያ ቢደርሳቸውም ትዕዛዝ ሳይፈጽሙ ቀርተዋል ቀጣዩ ዘገባችን ደግሞ ወደዚህ ወደ አሜሪካ ይመልሰናል ትላንት ማክሰኞ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ፊት የቀረቡት የተመራጩ ፕሬዚዳንት ዶናልድ ትራምፕ እጩ የመከላከያ ሚኒስትር ፒት ሄግሴት የሴኔቱ ወታደራዊ አገልግሎት ኮሚቴ አባላት ከሆኑ ዲሞክራት አባላት የበረታ ሙግት ገጥሟቸዋል። የአሜሪካ ድምፅ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ተከታዩን ዘገባ አጠናቅራለች። ቆንጅት ታየ እንደሚከተለው ታቀርበዋለች። በጦር ሜዳ የተዋጉ አርበኛና የቴሌቪዥን ዝግጅት አቅራቢም የነበሩት ፒት ሄክሰት ያልተለመደ ስለሆነው ስለታጩበት የዩናይትድ ስቴትስ የመከላከያ ሚኒስትርነት ጉዳይ እንዲህ ሲሉ ነበር ያስረዱት። ቦታው ላይ ለነበረ ሰው አመራሩን መስጠት የሚያስፈልግበት ጊዜ ነው። ለለውጥ የሚሰራ በኩባንያዎችም ውስጥ ይሁን በተወሰኑ ፕሮግራሞች ወይም ፈቃድ ባላቸው መግለጫዎች የሚያስጠብቀው የራሱ ጥቅም የሌለው ሰው ማለት ነው። እኔ የምቆምለት ልዩ ጥቅም በጦርነት ውስጥ የተሰማሩ ተዋጊዎች ጥቅም ብቻ ነው። ከአሁን ቀደም የቀረቡ የመከላከያ ሚኒስትር እጩዎች ከሁለቱም ፓርቲዎች በኩል በሰፊው ድጋፍ ተችሯቸዋል። የፒት ሄክሴት ግን እንደዚህ አይደለም። በህግ መወሰኛው ምክር ቤት የጦር ኃይል አገልግሎት ኮሚቴ አንጋፋ አባል የሆኑት ዲሞክራቱ ሴኔተር ጃክ ሪድ እንዲህ አሉ። ከእርስዎ በፊት የነበሩትንም ሁሉንም ደግፌ ድምፄን ሰጥቻቸዋለሁ፣ በመጀመሪያው የትራምፕ አስተዳደር የነበሩትንም ጭምር። እንዳለመታደል ሆኖ እርስዎ ግን የመከላከያ ሚኒስትር ለመሆን የሚያበቃው ባህሪውም፣ እርጋታውም ብቃቱም ይጎድሎታል። በሌላ በኩል ሄክሰት ፔንተገን በብዝሃነት በእኩልነትና በአሳታፊነት ላይ በማትኮሩ የጦር ኃይሉን ጥንካሬ አዳክሞታል ከሚሉ ሪፐብሊካን አባላት በኩል አድናቆት አግኝተዋል። ሪፐብሊካኑ የምክር ቤት አባል ማይክል ዋትስ ኢ ሀቭ ኖ ዶ አት ፔንታገንን ወደ ዋና ተልእኮውን እንደሚመልሱት ምንም ጥርጥር የለኝም። እርሱም ለማውደም ዝግጁ ሆኖ መገኘት ነው። ጠላቶቻችን የሚፈሩት ያን ጠንካራ ቁመናችንን ነው። ያ የተዋጊነት ቁመናም ነው ሰላምን የሚያስጠብቀው። ዲሞክራቶች በበኩላቸው ምግባረ ብልሹነትና ወሲባዊ ጥቃት በመፈጸም የቀረበባቸውን ውንጀላዎችና በአስተዳደር ተመክሮ ረገድ ያላቸውን እጥረት በማንሳት ጥያቄ አቅርበውላቸዋል። ሴኔተር ጌሪ ፒተርስ በዓለም ላይ ካሉት እጅግ ውስብስብና ግዙፍ ተቋማት መካከል አንዱ የሆነው ተቋም ዋና የሥራ አስፈጻሚ አድርገን ልንቀጥሮት ነው። የዲሬክተሮች ቦርዱ እኛ ነን። አንድ ሰው የግዙፍ ኮርፖሬሽን የዲሬክተሮች ቦርድ ጋር ቀርቦ እንደምታውቁት ከአሁን ቀደም የአንድ መቶ ሰዎች አለቃ ሆኜ ሰርቻ አውቃለሁ ቢል የትልቅ ኩባንያ የስራ አስፈጻሚ አድርጎ የሚቀጥረው አንድም የዲሬክተሮች ቦርድ ይኖር እንደሆን አላውቅም። የቻይናን የወራሪነት ባህሪ መታገል አንዱ የመከላከያ ሚኒስቴር ዋና ትኩረት እንደሆነ እጩ ፒት ሄክሴት እንዲህ ሲሉ አስረድተዋል። ኮሚኒስቶቹ ቻይናውያን በኢንዶ ፓሲፊክ አካባቢ ወረራ እንዳያደርሱ ለመከላከል ከአጋሮቻችንና ከወዳጆቻችን ጋር ሆነን እንሰራለን። አስር አባል ሀገራት ስላሉት የኢንዶ ፓሲፊክ ቀጣና ሀገሮች ማህበር አሲያን ጉዳይ በቀረበላቸው ጥያቄ ግን አንዱንም አባል ሀገር ለመጥራት ሳይችሉ ቀርተዋል። ዲሞክራቷ ሴኔተር ታሚ ደክዎርት እንዲህ አሏቸው። ሚስተር ሄክሴት፣ እነሱ አንዳቸውም የኢንዶ ፓሲፊክ ቀጠና ወይም እስያን አገሮች አይደሉም። እርስዎ የጠሯቸው ሶስቱ ሀገሮች አንዳቸውም የእስያን ቀጠና ውስጥ አይደሉም። ስለዚህ እንደዚህ ያሉ ድርድሮች ለማድረግ ሲዘጋጁ ቀደም ብለው ትንሽ የቤት ስራውን ሰርተው ቢዘጋጁ ብዬ አሳስቦታለሁ። ፒት ሄግሰት በቅርቡ ሴቶችን በውጊያ ማሳተፍን በመቃወም ስላወጧቸው ጽሑፎችና ስለሰጧቸው አስተያየቶች ዲሞክራቶችና ሪፐብሊካን የምክር ቤት አባላት በጥያቄ ወጥረው ይዘዋቸው ነበር። ከልቤ ነው የምናገረው። ሴቶች ውጊያ ውስጥ መግባት የለባቸውም። የበለጠ ውጤታማም አላደረገንም፣ የበለጠ አወዳሚም አላደረገንም። እንዲያውም ውጊያውን የበለጠ ውስብስብ ነው የሚያደርገው። ሪፐብሊካኗ ሴኔተር ጃኒ ኤርንስት የሚከተለውን ጥያቄ አቅርበውላቸዋል። የመከላከያ ሚኒስትር ቢሆኑ ሴቶች በውጊያ ለመሳተፍ እድል ማግኘታቸው እንዲቀጥል ይደግፋሉ? ፒቴክሰት ሲመልሱ አሁን መስፈርቶቹ ከፍተኛ መሆናቸው እስከቀጠለ ድረስ ሴቶች በምድር ውጊያው መሳተፍ ይችላሉ። ፔንታገን ለቪኦኤ በጽሁፍ በላከው ቃል የወታደራዊ አገልግሎት ብቁነት መስፈርቶቹ በተለይም፣ ጾታ ሳይለይ ለውጊያና ለልዩ ስምሪቶች የሚመደቡ ሰዎች ብቃት ያላቸው ብቻ መሆናቸውን ለማረጋገጥ የሚውሉት ጥብቅ የሆኑ መመዘኛዎች ዝቅ አልተደረጉም ብሏል። ዲሞክራቷ ሴኔተር ኤሊዛቤት ዋረን ሄክሰት እጩነታቸው እንዲጸድቅላቸው በቂ የሆነ ድምፅ ለማግኘት በሚል በፊት የነበራቸውን አቋማቸውን መቀየራቸው አሳሳቢ ሆነው እንዳገኙት ተናግረዋል። ጦር ሰራዊት ውስጥ ብዙ ሴቶች በአሁኑ ወቅት ምን ሊያስቡ እንደሚችሉ ይረዱታል ብዬ ተስፋ አድርጋለሁ። ለረጅም ጊዜ ይዘውት የኖሩትንና አጠንክረው የሚያቀነቅኑትን አቋሞን እንዲህ በ32 ቀን ውስጥ ፈጥነው መለወጥ ከቻሉ ሹመቶ ከጸደቀሉት በኋላ በ32 ቀን ውስጥ በፊት እቅጩ ነው የምናገረው ሴቶች ውጊያ ውስጥ መግባት የለባቸውም ወዳለው ሰውዬ ቢመለሱስ ሊሉ ይችላሉ። ሄክሴት ሹመታቸው ይጸድቅላቸው ዘንድ የአብላጫዎቹን የሴኔቱን አባላት ድምፅ ማግኘት ይኖርባቸዋል። ከአንድ መቶ የሕግ መወሰኛ ምክር ቤት አባላት ውስጥ ሀምሳ ሦስቱ ሪፐብሊካኖች ናቸው። ይሁን እንጂ እያንዳንዱ ሴኔተር እጩነታቸውን ደግፎ ድምፅ ይስጣቸው ወይም ይቃወማቸው ከወዲሁ በግልጽ የሚታወቅ ነገር የለም። አድማጮቻችንና ተመልካቾቻችን እየተከታተላችሁት ያለችሁት የጥር 7 2017 የአሜሪካ ድምፅ ዝግጅታችን ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቪዮ ኢትዮጵያ ቻናል ኤንኤስኤስ 12 ላይ እየተደመጠም ይገኛል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ እንዲሁም በትዊተር ሃሽታግ ቪዮ አማሪክ ላይ ና በዩቲብ ና ኢንስታግራም ላይ እንድትከታተሏቸው እንጋብዛለን። አሁን ወደ ምሽቱ የመጨረሻው ቅንብራችሁ ወደሆነ እናልፋለን። የፌስቡክና ኢንስታግራም ማህበራዊ ሚዲያዎችን የሚያስተዳድረው ግዙፍ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስር ገጾች ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄድ የነበረውን የመረጃ ማጣራት ስራ ማቋረጡን ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቺዎች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምፅ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠናም ገልጸዋል። ስመኝሽ የቆየ በዚህ ጉዳይ ያጠናቀረችው ዘገባ እንደሚከተለው ይቀርባል። ፌስቡክ፣ ኢንስታግራም፣ ትሬድ እና ዋትሳፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከንበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎቹ ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል። ምንም እንኳን ከይዘቶቹ አንድ ከመቶ የሚሆነው ብቻ በአጋጣሚ በስህተት ሳንሱር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስህተትና ብዙ ሳንሱርን የምንልበት ደረጃ ላይ ደርሰናል። በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሐሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማኅበራዊ ሚዲያዎቹ ላይ ለመቀነስ ያደርግ የነበረውን ጥረት ማቋረጡንና በምትኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማኅበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት አያሌው ሐቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት። እንኳን ይቅርና እነዚህ ሐቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር መስራት አቁመው ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል፣ ከምርጫ ጋር ተያይዞ ብንል፣ ከግጭቶች ጋር ተያይዞ ብንል የምናያቸው ሐሰተኛ መረጃዎች የሰዎችን ውሳኔዎች እና የቀን ተቀን ውሎዎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። ሐሰተኛ መረጃ የሚያሰራጩም አካላት የሚያሰራጩበትን ዓላማ ግጭትንም ለማስፋፋት ቢሆን፣ ለገንዘብ ጥቅም ቢሆን በዛው መጠን የራሳቸውን ጥቅም እያስከበሩ ነገር ግን ማህበረሰቡን እና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው። የሚቆጣጠራቸው አካል ባለመኖር ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሐሰተኛ መረጃዎችን በስፋት አሰራጭታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ትስስር ፈጥሮ ነበር። ዙከንበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት መረጃ አጣሪዎች ፖለቲካዊ ወገንተኝነት የተላበሱ ሆነዋል። እንዲፈጥሩ ከሚጠበቀው እምነት የበለጠ እምነት አጥፍተዋል፣ በተለይ በአሜሪካ። ስለዚህ ከሚቀጥሉት ቀናት ጀምሮ በማህበረሰቡ ላይ መሰረቱ ወደሚያደርግ ስርዓት ነው የምንሻገረው። በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሀሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላል ቸውን የምታመለክተው ረህቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች። አሁን እንደሱ አይነቱ ሜቢ ለውጭ ሀገራት ወይም ደግሞ የተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል። ምክንያቱም ለግለሰብ ወይም ደግሞ እንደ ኮሚቴ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል ወይም የራሳቸው የግል አስተያየት፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል። ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አድርጎ ይህንን ዲሲሽን መውሰድ ከባድ ነው የሚሆነው ማለት ነው። እንኳን እንደሱ ይቅርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረም። ከዛ በተጨማሪ ደግሞ እንዳልኩሽ እንደ ኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በምናይበት ጊዜ፣ የሚመጣላቸው መረጃ ራሱ ሀሰት ይሆናል ብለው የማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ፣ ከዛን ደግሞ ይሄ ነገር ሀሰተኛ ሊሆን ይችላል ብሎ አናላይዝ አድርጎ ሪፖርት የማድረግ እና ከዛ ኮሚኒቲ ተነጋግሮ አይ ይሄ መረጃ ሀሰት ነው ይሄ መረጃ እውነት ነው የማለት ፕሮባብሊቲው በጣም በጣም ዝቅተኛ ነው። ጉዳዩን አስመልክቶ የአሜሪካ ድምጽ ለሜታ ላቀረበው ጥያቄ በኢሜይል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁኑ ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሀሳብን በነፃነት የመግለጽ ዓላማ እንደገደበ ያምናል መረጃ የማጣራቱን ስራ ከማቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰብአዊ መብት ነው ብላ እንደምታምን የምትናገረው ረሆቦት፣ ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድበዋል ብላ እንደማታምንም ትገልጻለች። ለመናገር ነፃነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይዝ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እ ሐሰተኛ መረጃዎች በሀቅ አጣሪዎቹ ወይም በተቋማቶቹ የሚጣሩት መረጃዎች ተጣርተው ሁሉ ማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነፃነት። ስም ብቻ ግን ተያይዞ የሚመጡ ጉዳቶች፣ በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረስ ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህ በፊት ሜታ ሲከሰስባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ የኢትዮጵያ የሰሜኑ ጦርነት ወቅት የነበረውን ኬዝም ስና- የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው። ሜታ ከመረጃ ተቋማት ጋር ያደርግ የነበረውን ትብብር ቢያቋርጥም፣ ሐቅ አጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል የምትለው ረሆቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መር የሆነ የማጣራት ሚና ተግባር ላይ ለመዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ ቆየ። ዋሽንግተን ዲሲ። ቀደም ሲል የሜታ ኩባንያ በመረጃ ማጣራት ዙሪያ ላይ የወሰነው ውሳኔ መሰረት አድርጋ ስመኝሽ የቆየ ከባለሙያዎች ጋር ቆይታ ያደረገችበት ዘገባ ነምር ወደ እናንተ የደረሰው። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ የምሽቱ ዝግጅታችን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች ላስታውሳችሁ። በመተሐራ ከተማ በሬክተር መለኪያ 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነግሯል። በቅርብ ጊዜያት ውስጥ የተከሰቱ የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሐራ ከተማ ርዕደቱ እንደገጠማት ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ 78 አስከሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ሕገ ወጥ ያላቸውን ቆፋሪዎች 2.6 ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይቷል። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ የጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ ሁለት የቡድን አባላት መገደላቸውን ባለሥልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሌ ባለሥልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ በምሽቱ ስናስተናግዳችሁ የነበርኩት አስማማየ ነው። እኔ ስናዘጋጃችሁ የነበሩ ዝግጅቶቻችን እነዚህን ይመስሉ ነበር። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ የምታገኟቸው ይሆናል። በድጋሚ ዝግጅቶቻችን መከታተል ደግሞ በዩቲዩብ ገጻችን ላይ እንደምታገኟቸው ኮዱ ለመጠቆም እንወዳለን። ኢንስታግራም እና በሃሽታግ ቪኦኤ ላይ ደግሞ በ ኤክስ ድረገጽ ላይም ዝግጅቶቻችን ታገኟችኋላችሁ። አስማማየነው ምሽቱን ከእናንተ ጋር አብሬያችሁ አመሸው። የስቱዲዮ ቅንብሩን ስትመራ የነበረችው ብርሃን ኃይሉ ነበረች። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። ከመላ የአሜሪካ ድምፅ አዘጋጆች ጋር በዚሁ ይሰናበታችኋለሁ። ነገ በሌላ ዝግጅት ወደ እናንተ እንደርሳለን። መልካም ምሽት ይሁንላችሁ።